የእነ አቶ ጀዋር መሐመድን ችሎት ለመከታተል ወደ ልደታ ከፍተኛ ፍርድ ቤት ካመሩ ሰዎች መካከል ከሰማንያ በላይ የሚሆኑት መታሰራቸውን ፖሊስ አረጋግጧል። የታሰሩት ሰዎች ሁከት ለመቀስቀስ አስበው የነበሩ ናቸው ብለዋል ፖሊስ። በአካባቢው የነበሩ እማኞች በበኩላቸው ሰዎቹ ለእነ ጀዋር መሐመድ ያላቸውን አጋርነት ለመግለጽ ቢጫ ልብስ ለብሰው ወደ ችሎቱ ለመግባት እየተጠባበቁ እንደነበረ ገልጸዋል። ሙክታር ጀማል ዝርዝር አለው። በእነ አቶ ጀዋር መሐመድ መዝገብ የተከሳሾችን የእምነት ክህደት ቃል ለመስማት ባለፈው ረቡዕ የተሰየመው ችሎት ወደ ጉዳዩ ሳይገባ ተለዋጭ ቀጠሮ በመስጠት መነሳቱ ይታወሳል። ለዚህ አንዱ ምክንያት ደግሞ ችሎቱን ለመከታተል የመጡ በርካታ ሰዎች መታሰር እና ወደ ውስጥ እንዳይገቡ መደረግ መሆኑን ነው በአካባቢው የነበሩ እማኞች የሚናገሩት። የታሰሩት ለእነ ጀዋር መሐመድ ያላቸውን አጋርነት ለመግለጽ በማረሚያ ቤት የሚለበሰውን ቢጫ ልብስ የሚመስሉ አልባሳትን ለብሰው የመጡ መሆናቸውን እማኞች ጠቁመዋል። ስሟ እንዳይጠቀስ የጠየቀች አንዲት እማኝ ለአሜሪካ ድምፅ ያስረዱት ይህ ነው። ቢጫ ልብስ ለብሰው የነበሩትን ወደ ውስጥ መግባት አትችሉም ብሎ የአዲስ አበባ ፖሊስ ይዟቸው ሲሄድ ነበር ነው እያየሁት። እኛም ያንኑ ቢጫ ቀለም ያለው ልብስ ነበር ለብሰን ነበር ነው ትንሽ ወደኋላ ዘጌት ብለን ነበር፣ እና እዛ በምንደርስበት ጊዜ ይዟቸው በግር እየሄዱ ነበር። እነሱም በግር ይዘው ተሻግሮ ባለው አስፓልቱ ላይ ደግሞ ከኋላ ክፍት መኪና ላይ ቢጫ ልብስ የለበሱ ሰዎች ጭኗቸው እየሄዱ ነበር። የአዲስ አበባ ፖሊስ ኮሚሽን ሰዎቹ መታሰራቸውን አረጋግጧል። የኮሚሽኑ ሕዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ የታሰሩ ሰዎች ቢጫ ልብስ በመልበስ ሁከት ሊፈጥሩ ነበር ይላሉ። ቢጫ ለብሰው በቡድን ሆነው ህዝቡን ለማሸበር ከተማ ላይ ሁከት ለመፍጠር እና ግርግር ለመፍጠር በማሰብ ከተለያዩ የኢትዮጵያ ክልሎች የመጡ ሰዎችን በመረጃው አስቀድሞ ደርሶን ስለነበረ ኦኤምኤን ዩቲዩብ ላይ ቢጫ ለብሰን ተቃውሞ እናሰማለን ብለው ጥቃት ሲያደርጉ ስለነበረ ከተለያዩ አካባቢዎችም አዲስ አበባ ውስጥ ገብተው ሲዘጋጁ የነበሩትን ሰማንያ አንዱን ይዘን አርባ ስምንቱ ሰዎችን ምርመራ እያጣራ ነው የሚገኘው። ሌሎችም ከጉዳዩ ጋር ቀጥታ ግንኙነት የሌላቸው ናቸው በሚል በምክርና የተለቀቁ አሉ ማለት ነው። በአካባቢው የነበሩ ጠበቆችም የህግ ሰዎችም ሰዎቹ ቢጫ ልብስ ለብሰው ከመምጣት ውጭ ያደረጉት ነገር አልነበረም ነው የሚሉት። ሁከት ለመቀስቀስ ሲሉኝ የተደረገ ነገር አለ ወይ? የያዙ በእጃቸው የተገኘ ነገር አለ ወይ? በምን ነበር ሁከት የሚቀሰቀሱት? በተለያዩ መልኩ ነው። ሁከት እንግዲህ የሚፈጠረው ምንም በእጅ መያዝ አያስፈልግም። ለወንጀል መነሳሳት፣ ለወንጀል ስራ መተባበር ለወንጀል ስራ ሌሎች ሰዎችን መቀስቀስ ምንም መያዝ ሳያስፈልግ በቃልም፣ በጽሁፍም በተለያዩ መልኩ ሊቀሰቅሱ ይችላሉ። በተለያዩ መልኩ መንግስት ላይ ጫና በማፍጠር በህግ የታሰሩ ሰዎቹ እንዲፈቱ ህግ እንዳይከበር ለማድረግ የሚፈልጉ ኃይሎች ናቸው እና ምንም ሌላ ጽሁፍ አያስፈልግም። ሌላ ይዞ መገኘት አያስፈልግም። ለወንጀል ስራ መነሳሳት በራሱ ወንጀል ነው። ትውከት ለማስቀስቀስ የሚያስችል ነገር በእጃቸው የሉም ካሉኝ መቃወምም ሆነ የሆነን አካል መደገፍ እንደዚያውም ደግሞ የተለያዩ መልክ አልባሳትን ለብሶ መገኘት በህግ ክልክል ነው፣ ወንጀል ነው ተብሎ የተቀመጠ መመሪያ ወይንም ህግ አለ? ምን መሰረት ላይ ቆሞ ነው ፖሊስ እነዚህን ሰዎች ያሰረው? ልብስ ለብሶ መምጣት ወንጀል አይደለም። መቃወምም በራሱ ወንጀል አይደለም። ማንም ሰው መቃወም ይችላል። በግልጽ በኢትዮጵያ ህግ የተቀመጠው ማንም ሰው የመጻፍ፣ የመናገር የሰላቶቹን ጨምሮ መንግስትን የመቃወም መብት አለው እና መብቱ የሌሎችን መብት በማይጋፋ ሁኔታ ነው። ሲቃወም በቁጥጥር ስር ያዋሉ ሰዎች እንደዚያውም ደግሞ ወደ ፍርድ ቤቱ እንዳይገቡ የተደረጉ ሰዎች የታሳሪዎች ወላጆች ጭምርም ነበሩ። ይህ ደግሞ የወላጆችንም መብት መጋፋት አይሆንም ወይ? ታሳሪ ቤተሰቦች እና ታሳሪ ወላጆች ካልተገኙ ችሎቱን ልካሄድ አይገባም የሚሉ የነሱ ጠበቆችን ፍርድ ቤት ገልጾ ነበረ። እውነተኛ የሆነ ዲሞክራሲያዊ ስርዓትን ለመገንባትና ሰው ሰላማዊ በሆነ መንገድ ስራውን እንዲሰራ ሳይሆን እየተፈለገ ያለው በው ሌሎች ሰዎችን በመጠቀም ሰዎቹ እርስ በራሱ እንዲጋጩ በማድረግ በዋናነት ከልጅዋር በስተጀርባ ያሉ ሰዎች ናቸው። ይህን የሚቀሰቀሱት ተለሚነሳሱ አሁን በወቅቱ ፍርድ ቤት ገብቶ ቢሆኑ ኖሮ ችሎት ላይ ሌላ ችግር ይፈጠር ነበር እና ችሎት ቢገቡ ምን ይፈጠራል ብለው ነበር ፖሊስ የፈራው። ቢያንስ ተሰባስቦ የሄደ ሰው በአንድ ቦታ አንድና ሁለት ሰው ከሆነ ብዙ ችግር ሊያኖረው ይችላል ግን ችሎት ውስጥ ያንን ሀምሳና ስልሳ ሰው የማስተናገድ አቅም አለው ወይ ሁለተኛ ከገባ በኋላ ምንድን ነው ሚድ ያደረጉት የሚችለት የሚለውን ከጸጥታ አንጻር ነው እንግዲህ በመተንተን የሚቻለው እንጂ ምን ሊፈጠር ይችላል የሚለው ነገር ግምታዊ የሆነ ነገር ማስቀመጥ ሊያስቸግር ይችላል ከታሳሪዎች ውስጥ የተወሰኑ ሰዎች መለቀቃቸውን ኮማንደር ፋሲካ ጠቁመዋል ችሎቶችን ለመከታተል በፍርድ ቤቶች የሚገኙ ሰዎች ተከሳሾችን አጋርነት ወይንም ተቃውሞ የመግለጽ መብታቸው እስከምን ድረስ ነው? የኢትዮጵያ ሕግስ በጉዳዩ ላይ ምን ይላል? በቀጣይ ከባለሙያዎች አስተያየት ጋር ልንመለስ እንሞክራለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።